በእግዚአብሔር ስም እንደምን ሰነበታችሁ። አሜን። እግዚአብሔር አምላክ ስሙ ለዘላለም የተመሰገነ ይሁን። እግዚአብሔር መንፈስ ቅዱስ በተለመደ አባታዊ ቸርነቱ በመካከላችን ተገኝቶ ጉባኤያችን እንዲባርክልን እሱ ራሱ እንዲያስተምረን የጨለመውን ልቡና እንዲያበራልን፣ ቃሉን ምስጢሩን እንዲገልጥልን ቅዱስ ፈቃዱ ይሆንልን። የዛሬ ትምህርታችን ያው የቀጠለ ነው። ባለፈው ክፍል ስድስትን ነበር የተማርነው ትምህርተ ቅዳሴ ውስጥ እስካሁን የሐዋርያትን ቅዳሴ አልጨረስንም። እዚያ ውስጥ ነው ያለ ነው እና ክፍል ሰባትን ነው የምናየው ዛሬ። በዚህ ክፍል ሰባት ትምህርታችን ውስጥ ከአንስኡ እደዊክሙ እስከ ሀበነ ያለውን እንመለከታለን። ከአንስኡ እደዊክሙ ማለት ቀሳ ውስጥ እጆቻችሁን አንሱ ከሚለው ከዲያቆኑ አዋጅ ጀምሮ ካህኑ ሀበነ እስከሚሉት ድረስ ማለት ነው እና በዚህ ትምህርት ውስጥ አንድ አራት ዋና ዋና ነጥቦች እንናያለን። አንደኛው አንስኡ እደዊክሙ ማለት ቀሳ ውስጥ እጆቻችሁን አንሱ ሲል ዲያቆኑ ምን ማለት ነው ምን ማለቱ ነው? ለምንድን ነው የሚያነሱት? ወይስ እጆቻቸው የት ነበሩ? አላማው ትምህርቱ ምንድነው? ያንና ያለን። ሁለተኛው ለሃጢያት ስሬት ስለሚቆረስ ሥጋው እና ደሙ ሐዋርያት በቅዳሴያቸው ምን ብለው እንዳስቀመጡልን ከወንጀሉ ተነስተው ያንና ያለን። ሶስተኛው፣ በዚህ ጊዜ ውስጥ ነአምን አሜን አሜን አሜን ነአምን እያልን የምናዜማው አለ። ሶስት ጊዜ አሜን የምንለው ለምን እንደሆነ እናያለን። አራተኛው ሀበነ በሚለው ምንባብ ወይም ዜማ ውስጥ ከአንዱ መስዋዕት አንዱን መስዋዕት ሁላችን ስንሳተፍ ወይም ከአንዱ ሁላችንም ስንቆርብ፣ አላማው ምን እንደሆነ እነዚህን ነገሮች እናያለን ማለት ነው። አሁን ወደ መጀመሪያ ወደ አንስኡ እንሄዳለን። ወደ አንስኡ ደዊክሙ ወደ እሱ ከመሄዳችን በፊት ምን ይላል? በእርሱ ያመኑትን ሕሙማን ይላል ቅዳሴው። በርሱ ያመኑትን ሕሙማን የኃጢአት ሕሙማን ማለት ነው። በርሱ ያመኑትን የኃጢአት ሕሙማን ታሞ ያድን ዘንድ እጆቹን ለመስቀል ሕማም ዘረጋ ሞትን ይሽር ዘንድ የሰይጣንንም ማሰሪያ ይቆርጥ ዘንድ፣ ሲኦልንም ይረግጥ ዘንድ፣ ቅዱሳንን ይመራ ዘንድ፣ ስርዓትን ይሠራ ዘንድ፣ ትንሣኤውንም ይገልጽ ዘንድ እንሆ ለመስቀል ህማም ለሞትም ተላልፎ ተሰጠ ሲሉ ካህኑ ያን ጊዜ ዲያቆኑ አንስ እዳዊክሙ ቀሳውስት ብሎ የሚያዜመውን በአማርኛ መልሶ ቀሳውስት እጆቻችሁን አንሱ ይላል። ያን ጊዜ ካህኑ ምን ይላሉ? እርሱን በያዙባት በዛሽ ሌሊት ነውር በሌለባቸው ንዑዳት ክቡራት፣ ብፁዓትም በሚሆኑ እጆቹ ህብስቱን አንስቶ ያዘ ይላሉ። ካህኑ እንግዲህ እንዲህ ሲሉ አላማ አላችሁ፣ ምክንያት አላችሁ ማለት ነው። ሁለቱም ዲያቆኑ ቀሳውስት እጆቻችሁን አንሱ አለ፣ ካህኑ ደግሞ በምሴት ሐሙስ ሐሙስ ዕለት ጌታ ስለ መሰረተው የአዲስ ኪዳን ቁርባን ተናገሩ፣ አነበቡ። እንግዲህ እንደዚህ ከሆነ እጆቻችሁን አንሱ የተባሉ ካህናት ስንት ናቸው? ለምንድን ነው የሚያነሱት? በጣም ጥሩ። እጆቻችሁን አንሱ የተባሉት ካህናት ሁለት ናቸው። ዋናው ቀዳሽ አሃዱ ያሉት ቄስና ረዳቱ ሁለተኛው ቄስ ናቸው። እጆቻቸውን እንዲያነሱ የሚነገራቸው በዲያቆኑ በኩል ተዘጋጁ ነው፣ እጆቻችሁን አዘጋጁ ነው። ለምን ሁለተኛው ቄስ ማሀይፈዱን ከህብስቱ ወይም ከመስዋይቱ ያንሱ። አንደኛው ቄስ ህብስቱን ወይም መስዋይቱን ያንሱት ከነበረበት ከፀሐይሉ ላይ ከነበረበት ያንሱት። ሁለተኛው ቄስ ማሀይፈዱን ያንሱ። ሁለቱ ይለያዩ። ማሀይፈድ ምንድን ነው ተባብለናል። ማሀይፈዳት ማለት ጌታ የተገነዘባቸው ጨርቆች ምሳሌዎች ቅዱሳት ልብሶች ህብስቱ የተሸፈነባቸው ናቸው። ዲያቆኑ ይሄን እስኪል ድረስ መስዋዕቱ ወይም ህብስቱ ማይፈዳት በተባሉ የጌታ የመግነዙ ምሳሌዎች በሆኑ በነዚህ ጨርቆች ተሸፍኖ ነው የነበረው። አሁን ካህኑ ትዚላችሁ እንደሆነ በቅዳስ ማለት አንጻይ ኩደዌ ብለው እጃቸውን ይታጠባሉ ጊዜ የተሰበሰባችሁ እግዚአብሔርን በድላችሁ እንደሆነ፣ በክርስቶስ ደም የተቀደሰ ህይወታችሁን በኃጢአት አሳድፋችሁ እንደሆነ፣ ረክሶባችሁ እንደሆነ በፍጹም ንስሐ ተመልሳችሁ ኃጢአታችሁን ተናዛችሁ በልቡናችሁ ያለውን ቅሬታ፣ ቂም በቀል ሁሉ አስወግዳችሁ ከወንድሞቻችሁ ጋር ሰላም ፈጥራችሁ፣ ስለዚህ ቅዱስ ቁርባን ጥሩ አድርጋችሁ ተምራችሁ ተረድታችሁ የክርስቶስ ኢየሱስ የምህረቱ ምስጢር በዚህ ቅዱስ ቁርባን እንደሆነ አምናችሁ ይህን ስትቀበሉ የረከሰ ህይወታችሁ እንደሚቀደስ፣ ያደፈ ህይወታችሁ እንደሚነጻ ይህን ተረድታችሁ ይህን ቅዱስ ቁርባን ብትቀበሉ የክርስቶስ ኢየሱስ ምህረት በእናንተ ላይ ይሆናል፤ እያሉ ሲታጠቡ፣ ሁለተኛው ካህን ወደዚያ ታዩ እንደሆነ ሁለተኛው ካህን ረዳቱ ማይፈዳት የተባሉት እነዚህን ቅዱሳት ልብሶች ከህብስቱ ወይም ደግሞ ከመስዋዕቱ ላይ ይገልጣሉ። በኋላ የታጠቡት ካህን ዋናው ጭስ ሄደው ህብስቱን ያነሳሉ። ህብስቱን አንስተው በእጃቸው ይይዛሉ። ከፍ አድርገው ከፀሐይሉ ከነበረበት ደግሞ አለ ሁለተኛው ጭስ ማሀይፈዳቱን አንስተው ለብቻ ያስቀምጣሉ። እንደዚያ ሆኖ ምናሉ ዋናው ጭስ እርሱን በያዙባት በዛሽ ሌሊት ነውር በሌለባቸው ንዑዳት ክቡራት ብጹዓትም በሚሆኑ እጆቹ ህብስቱን አንስቶ ያዘ። ያለ ማስታወስ ነው ያለ ማሰብ ነው። ህብስቱን አንስቶ ያዘ መቼ ነው? ህብስቱን አንስቶ ጌታ በሐዋርያት መካከል የያዘው መቼ ነው? አዎ፣ የዓርብ ዋዜማ ሐሙስ ምሽት። ምክንያቱም ዓርብ ዓርብ ዕለት ስለ እኛ ሥጋው ሊቆረስ ነው፣ ስለ እኛ ደሙ ሊፈስ ነው። ያ የሚቆረሰው ሥጋው የሚፈሰው ደሙ ለዓለም የኃጢአት ስርየት ነው። ያን ለመግለጥ ያን ለመግለጥ ህብስቱን አንስቶ ያዘ። ያን ለማስታወስ ካህኑ ህብስቱን አንስተው ይይዛሉ። እዚህ ላይ ነው እንግዲህ እውቀት፣ ጥበብና ማስተዋል የሚያስፈልጉን። እውቀቱ ይህን ማወቃችንን ነው። ጥበቡ ኢየሱስ ክርስቶስ ነው። የሞት መድኃኒት የሆነ ስለኛ የሞተ እሱ ኢየሱስ ክርስቶስ ነው። የእኛ ጥበብ ከሞት የመነሳት ጥበብ። ማስተዋሉ ግን ብዙዎቻችንን የሚያስቸግረን፣ ዓለምን የሚያስቸግረው ማስተዋሉ ግን ወደ ኋላ ተመልሰን ከዘመናት ከቦታ ደግሞ ከያለንበት ከየአይጉሩ ኢየሩሳሌም ቀራንዮ ወይም ደግሞ ኢየሩሳሌም ውስጥ ሄደን ጌታ ህብስቱን አንስቶ ሲይዘው በእጁ ያለውን ህብስት በአይነ ህሊና ማየት፣ በዙሪያው ያሉ ሐዋርያት ያን ቃል ሲሰሙ እነሱን ማየት፣ በእጁ ህብስቱን አንስቶ ሲይዘው ማየት። አንስቶ ያዘ። አንስቶ ከያዘ በኋላ ምን አለ? እንዲህ አለ ይላሉ ካህኑ ወደ አንተ ወደ አባቱ ወደ ሰማይ ቀና ብሎ አመሰገነ፣ ባረከ፣ ቆረሰ ይላሉ ካህኑ። ህብስቱን በእጁ ያዘ፣ ቀና ብሎ ወደ አባቱ ተመለከተ፣ ባረከ፣ ቆረሰ ይላል። አሁን እንግዲህ ሲባርከው ማለት ወደ አባቱ ቀና ብሎ ሲመለከት ህብስቱን ሲባርክ ሲቆርስ በአይነ ህሊና ሄደን እናያለን ከዘመናት ወደ ኋላ ሄደን ወይም ፊታችን አምጥተን በእምነት ያን ነገር እናያለን። ያለን ጥሩ ወደ አባቱ ቀና ብሎ አየ፣ ባረከ፣ ቆረሰ፣ ፈተተ። ምን አደረገ? ያደረገውን ይነግሩናል። ምንድን ነው ያደረገው? ለወገኖቹ ለደቀ መዛሙርቱ ሰጣቸው። ምን እያለ ሰጣቸው? ንሱ ብሉ ይህ ህብስ ለኃጢአት ማስተስረያ ሊሆን ስለ እናንተ የሚፈተት ስጋዬ ነው አላቸው። ህብሱን ይህ ህብስ ስለ እናንተ ስለ ዓለም የኃጢአት ስርየት የሚፈተት ስጋዬ ነው። ዋናው ምስጢር ሐሙስ ማታ ነው ይሄን የሚናገረው። በበነጋው በሚቀጥለው ቀን አርብ ዕለት ስለ ዓለም የሚቆረሰውን መለኮት የተዋሃደውን ስጋውን ነው የሚያመለክተው። ሁለተኛው ግን ከዚህ ከክርስቶስ ስጋና ደም የተመሰረተውን ይህን ህብስቱን በየጊዜው በስሙ እየቀደስ በቃሉ በቸርነቱ በኃይሉ እየተለወጠልን የምንጠቀምበት የምንወስደው ህይወታችንን የሚቀድሰው ይሄ ህብስት ይሄ ወይን ነው። ሁለተኛው ያ ነው። ስለዚህ ሰጣቸው፣ ብሉ ጠጡ። ተመልከቱ እናስተውል። ህብስቱን ከባረከ ከቆረሰ በኋላ እንኩ ብሉ፣ ይህ ስለ ዓለም የኃጢአት ስርየት የሚፈተት ስጋዬ ነው ነው። ስጋዬን ይመስላል አይደለም። ተመልከቱ፣ ስጋዬን ይመስላል አይደለም። የስጋዬ ምልክት ነው አይደለም። በእርግጥ መታሰቢያም ነው ይላል። መታሰቢያነቱ ለምን እንደሆነ እናያለን። ወደኋላ ግን ይህን ቃል ስንመለከት ስጋዬ ነው ነው። ስጋዬ ነው። ስጋዬ ነው። ወይኑን አንስቶ እንደዚሁ በተመሳሳይ ነው። ወይኑን አንስቶ ባረከ፣ ቀደሰ፣ ለወጠው ከዚህ ያለ ሐዋርያቱ ሰጣቸው። ምን እያለ ሰጣቸው ይለናል አሁንም ቢሆን ለልጆቹ ለደቀ መዛሙርቱ በወቅቱ ሁላችን ወክለው ነው እነሱ ዛሬ ለእኛ አክብሮ ለወገኖቹ ለደቀ መዛሙርቱ ሰጣቸው ደሙን ወይኑን ምን እያለ ንሱ ጠጡ፣ ይህ ጽዋ ለብዙ ሰዎች ቤዛ ሊሆን ስለ እናንተ የሚፈስ ደሜ ነው ነው። ደሜን ይመስላል አይደለም፣ የደሜ ምልክት ነው አይደለም፣ ደሜ ነው ነው የሚሉ ወይኑን አንስቶ ደሜ ነው ነው የሚሉ ህብሱን አንስቶ ስጋዬ ነው ነው የሚሉ ትዝ ይላችሁ እንደሆነ በቃና ዘገሌላ ሰርግ ተገኝቶ ወይን አልቆባቸው ወይን ያደረገው ጌታ ውሃውን ነው ውሃውን ሰዎች ሲቀምሱት ወይን ነው ያሁን ፊት ከነበረው ወይን የበለጠ ጣዕሙ ትርጉም የማይገኝለት ለጣዕሙ የማያሰክር ህይወት ተጠጥቶ የማይጠገብ ውሃውን ወይን ነበር ያደረገው ዛሬም ልክ እንደዚህ ሁሉ ይሄን ወይን ደሙን ነው የሚያደርገው ህብስቱን ስጋውን ነው የሚያደርገው ጣዕሙ እንዳለ ነው ስናየው መልኩ ያው ነው ወይኑም ስናየው ያው ነው አይሙ፣ ያው ነው ነገር ግን በእምነት ስጋውን የሚወክል ነው። ስጋው ነው፣ ደሙ ነው። ስለዚህ ብሉ፣ ጠጡ፣ ይህ ስጋዬ ነው፣ ይህ ደሜ ነው ነው። ታዲያ እንደዚህ ነው ደስ ሊለን የሚገባው። ቤተ ክርስቲያናችን ቃሉን ተከትላ ነው የምትሄደው። ቃሉን ስላችሁ አባቶቻችን ይሄን ቃል ከራሳቸው ወስደው አይደለም፣ እንዳለ ከወንጌሉ ከአዲስ ኪዳን የወሰዱት ነው። የት ነው ያለሱ? የማቴዎስ ወንጌል ምዕራፍ 26 ቁጥር 26፣ የሉቃስ ወንጌል ምዕራፍ 22 ቁጥር 19፣ የማርቆስ ወንጌል ምዕራፍ 14 ቁጥር 22፣ አንደኛ ቆሮንቶስ ምዕራፍ 11 ቁጥር 27 የመሳሰሉትን ስንመለከት እንዳለ ይህ ቃል ሳይጨመርበት ሳይቀንስበት እዚያ ላይ አለ እዚያ ላይ አለ። ስለዚህ ዛሬ እኛ ይህን ቅዱስ ቁርባን ስንወስደው፣ መድኃኒት ነው ብለን ነው። ወይኑን ስንጠጣው መድኃኒት ነው ብለን ነው። ደግሞ ያንም ደግሞ መውሰድ ያለባቸው በፍጹም ንስሐ የተመለሱ፣ ኃጢአታቸውን የተናዘዙ፣ በሕይወታቸው ፍጹም ቅሬታ የሌለ የተዘጋጁ፣ ወንጌሉ እንደሚለው በክርስቶስ ደም ቤተ መቅደስነታቸውን ያመኑ፣ ታቦትነታቸውን ያመኑ፣ ጽላትነታቸውን ያመኑ፣ የመለኮት ማደሪያ መሆናቸውን ያመኑ እውነተኞች ልጆቹ መሆን አለበት የሚለው በምዕመና ነው አይምሮ ስለተቀረጸ መንፈስ ቅዱስ እንዲቀረጽ ስላደረገው፣ ዛሬ በኦርቶዶክስ ቤተ ክርስቲያን ከመቶ ዘጠናው ፈርቶ ነው ፈርተው ነው ምእመናን ይህን የያዙ ለምን? መድኃኒት መሆኑን ስለሚያምኑ መለኮት የተዋሃደው መሆኑን ስለሚያምኑ አልተዘጋጀንም ስለሚሉ መሸሻቸውን ደግፊው አይደለም። ጥሩ ነው ብዬ አይደለም። ያን ምን ወስድ ኃጢአተኞች ነን። ያን ምን ወስድ ኃጢአትን በኃጢአት የረከስን ነን። ደግሞ እሱም ለእኛ መድኃኒትነት ነው። ሆኖም ግን ደካሞች ስለሆን የትምህርቱን ጉድለት ሊሆን ይችላል። ብዙዎቻችሁ ራቃችሁ፣ መራቃችሁን ወድጀው አይደለም የምናገረው፣ ግን ምክንያት አላችሁ። ምክንያቱ አልተዘጋጀንም ነው አልተዘጋጀንም ነው። ዝም ብላችሁ ለምን አትወስዱትም ነበር? የጠበል ጠዲቅ ዳቦ ስላልሆን ወይም ደግሞ የጽዋ ማህበር ጽዋ ስላልሆነ መድኃኒት መሆኑን ስለምታምኑ መለኮት በሕይወታችን ውስጥ ፍርሃቱን የፍቅር ፍርሃቱን የአክፍሮት ፍርሃቱን ስላሳደረባችሁ ስላሳደረብን ለምንድን ነው ይህን ያሳደረብን? ህብሱን አንስቶ ስጋዬ ነው ስላለ ወይኑን አንስቶ ደሜ ነው ስላለ መለኮት የተዋሃደው ስለሆነ አንደኛ ቆረንቶስ ምዕራፍ 11 ቁጥር 27 ጀምሮ ምንድነው? የሚለው ተጠንቀቁ፣ ተጠንቀቁ። ይህ ህብስት እንደምታዩት ህብስት ብቻ አይደለም፣ መለኮት የተዋሃደው መድኃኒት ነው። ይህ ወይን እንደምታዩት ወይን ብቻ አይደለም፣ መለኮት የተዋሃደው መድኃኒት ነው፣ የክርስቶስ ደም ነው። ስለዚህ ሳትዘጋጁ ይሄን ስጋና ደም ብትወስዱ የጌታ ስጋና የጌታ ስጋና ደም እዳ አለባቸው። የጌታ ስጋ እና ደም እዳ አለባችሁ። በድፍረት የሚቀበለው ቢኖር ደግሞ ይላል በድፍረት የሚቀበለው ቢኖር ደግሞ የሚበላውን ስጋዊ እንጀራ፣ የሚጠጣውን ስጋዊ መጠጥና የጌታን ስጋ እና ደም ባለመለየቱ አለቅሳለሁ ይላል ቅዱስ ጳውሎስ። እንዲህም እንደ ዋዛ እየወሰዱ በዋዛ በፈዛዛ ያንቀላፉ ብዙዎች አሉ። እንደ አባቶቻችሁ እንደ ለታይታ እንዳደረጉቱ ምስጢሩን ሳይረዱ እንደወሰዱቱ ሳይመለሱ በዚያው እንደሞቱቱ እንዳትሆኑ ወንድሞቼ ሆይ እዚያው ቆሮንቶስ 11 ላይ እርስ በእርሳችሁ ተጠባበቁ፣ ለመቀበል መጀመሪያ ራሳችሁን ፈትኑ። ወጣቶች ያን ነገር ሲቀበሉ አላገቡ እንደሆነ እስከ ጋብቻ ጊዜያቸው ድረስ በመንፈስ ቅዱስ ኃይል ራሳቸውን ለመጠበቅ ራሳቸውን ለመግዛት የወሰኑ መሆን አለባቸው። ተጋብተው እንደሆነ እሱም ከሚስቱ ሌላ እሷም ከባሏ ሌላ ማየት እንደማይገባ የወሰኑ መሆን አለባቸው። ከአቅም በላይ ለሆነው ነገር መለኮት ነው አዋቂው። ነገር ግን እኛ ማድረግ የሚገባንን በዚህ አይነት ነው። ከዚህም ጋር ደግሞ ስርቆት ኃጢአት መሆኑን ይህንም የሚወስዱ መግደል እንደሌለባቸው፣ ይህንም የሚወስዱ ጣዖትን ማምለክ እንደሌለባቸው፣ ይህንም የሚወስዱ በሐሰት መመስከር እንደሌለባቸው፣ ይህንም የሚወስዱ ለቀን በቀል ይዞ መኖር እንደሌለባቸው ይህን የሚወስዱ መጨፈር መደንስ እንደሌለባቸው በአጠቃላይ ይህን የሚወስዱ በተቻለ መጠን ከኃጢአት ጋር ግብ ግብ የገጠሙ ውጊያ የጀመሩ የሚዋጉ ክርስቲያኖች መሆን ነው ያለባቸው። ራሳችሁን ፈትኑት፣ ራሳችሁን ፈትኑት ይላል ቅዱስ ጳውሎስ። ወጣቶች እስከ ጋብቻ ጊዜያችሁ ድረስ ብቻችሁን ለመቆየት ወስናችኋል። ከወሰናችሁ እኮ አስፈጻሚው መንፈስ ቅዱስ ነው ያገባችሁት በዚያው በትዳራችሁ በቃል ኪዳናችሁ ለመጽናት፣ ሌላ ላለማየት፣ ሌላ ላለመመኘት፣ ወደ ሌላ ላለመሄድ ወስናችኋል። ፈትኑት። የሞተብሽ፣ የሞተብህ፣ የሞተቦት ወይም የሞተባችሁ ካላችሁ እናንተ መሰለ በቅዱስ ቁርባን ሴትም እንደሆነች እየቆረበች ቆይታ ባሏ ቢሞትባት ሌላ እንደሷ የሚቆርብ እግዚአብሔር ከሰጣት ማግባት ትችላለች እሱም እንደዚሁ ማግባት ይችላል ቤተ ክርስቲያናችን እስከ ሶስት ጊዜ ፈቅዳለች ሶስት ጊዜ ቢሞትባት ሶስት ጊዜ እየቆረበች ማግባት ትችላለች ሶስት ጊዜ ብትሞትበት እንደዚሁ ወንጌሉ ግን እንዲያውም አልወሰነም አልወሰነም ዋናው ከቤተ ክርስቲያን ስርዓት ከቃሉ ላለመውጣት የወሰናችሁ መሆኑን መርምሩ ጨሌ ቤት አስቀምጣችሁ እንደሆነ መርምሩ ከዚያ ጋር አብሮ ስለማሄድ እንዲህ ቸገራለን ብላችሁ ጨነቀን ብላችሁ የኑሮ ጫና በዛ ብላችሁ ወደ ጠንቋይ ላለመሄድ፣ ስር ላለማስማስ፣ ቅጠል ላለማስበጠስ፣ ወደ መተተኛ ወደ መዋርተኛ ላለመመልከት ወስናችሁ እንደሆነ ጭንበቀል ይዛችሁ ላለመኖር ወስናችሁ እንደሆነ ደግሞ ደግሞም በዚህ ህብስ ጥርጥር እንዳለባችሁ ቆዩ ይሆን አይሆን ለታይታን እንዳታደርጉት። የእግዚአብሔር ቃል ብርሃኑን አብርቶላችሁ እንደ በአጠቃላይ ራሳችሁን ፈትኑ። ራሳችሁን ስትፈትኑ በቅቻለሁ ብላችሁ አይደለም፣ ቅዱስ ነኝ ብላችሁ አይደለም፣ ጻድቅ ነኝ ብላችሁ አይደለም። ቅዱስ ነኝ ጻድቅ ነኝ ኃጢአት የለብኝም ብላችሁ ብትቀርቡ ያ ራሱ ኃጢአት ነው። እምንቀርበው ኃጢአተኞች ነን ብለሉ። እናንተ ደካሞች፣ ሸክም የከበደባችሁ ሁሉ ሸክማችሁን ተሸክማችሁ ወደ እኔ ኑ እኔ አሳርፋችኋለሁ ባለው መሰረት ስንሰራው የኖርነውን ለብዙ ጊዜ የዝሙት ሸክም ካለብን፣ ለብዙ ጊዜ ደም የማፍሰስ ሸክም ካለብን፣ ለብዙ ጊዜ በሐሰት የመመስከር፣ ለብዙ ጊዜ የጉቦኝነት፣ ለብዙ ጊዜ የዘረኝነት፣ ለብዙ ጊዜ ጨሌን የማምለክ፣ ለብዙ ጊዜ ጠንቋይን የመፈለግ፣ ለብዙ ጊዜ በኃጢአት የመኖር ሸክም ካለብን ያን ሁለተኛ ላለመስራት አቅማችን እስከፈቀደ እግዚአብሔር ኃይሉን እስከሰጠን ድረስ ከአቅማችን በላይ እስካልሆነ ድረስ ያን ኃጢአት ካሁን በኋላ እንደ ውሻ ሬሳ እንደ ሞተ እባብ ትቸዋለሁ። ያለፈውን ሳጠራቅመው የኖርኩትን ሸክሜን ግን እጀል ቅርብ ያለው በዚህ ቅዱስ ቁርባን አስወግድልኝ፣ አራግፍልኝ ለማለት ነው። እንዲህ ምላችሁ ለመቅረብ ተዘጋጅታችሁ ከሆነ ነው የሚለው የእግዚአብሔር ቃል እንግዲህ ብላችሁ ተዘጋጅታችሁ ከሆነ በሉ እንግዲህ ተቀበሉ፣ ነው የሚለው። ለጊዜው ሐዋርያትን ነው፣ ዛሬ ግን እኛን ነው። ስለዚህ ካህኑ እጃቸውን አነሱ፣ ህብስቱን ያዙ። ሁለተኛውም ካህን ማይፈዱን ለዩት፣ ያን አስታወሱ። የምሴት ሐሙሱን በእጁ አንስቶ የያዘ ቀና ብሎ አባል ወደ አባቱ ተመለከተ፣ ባረከ ቆረሰ፣ ወይኑንም ቀደሰ፣ ባረከ፣ ሰጣቸው። በሉ ጠጡ። ኃጢአታቸው ተወገደ፣ ተቀደሰ። ዛሬም እንደዚህ ነው። የተዘጋጃችሁ ይህን ለመቀበል ይሁንላችሁ። የሚቆረሰው ስጋ፣ ይሄ የሚቀዳው ጽዋ፣ የረከሰ ሕይወታችሁን ሊቀድስ ነው ያደፈ ሕይወታችሁን ሊያነጻ ነው። ከሰማይ ከዋክብት ከምድራሿ የበዛው ኃጢአታችሁ ከዚያ ይልቅ በበዛው በክርስቶስ ኢየሱስ በዚህ ቅዱስ ቁርባን ሊወገድላችሁ ነው። ደስ ይበላችሁ። በሚሉ ካህኑ ካህኑ የሚሉት ይህን ነው። ቅዳሴ ከወንጌል የተወሰደ ነው። ይህን ሲሉ ምን ትላላችሁ? ምን እንላለን እኛ? ነአምን ከመዝ ውእቱ አማን ነአምን። እስኪ እንደገና ነአምን ከመዝንቱ ወእቱጅ አማን ነአምን አሉ። ምህመና ነው። ምንድን አሉ በትክክል በወቅቱ ለሐዋርያ፣ ዛሬ በካህኑ በኩል የሚለን ነገር ልክ ነው፣ እናምናለን ጌታ በምሴት ሐሙስ የፈተተው ስጋው የቀዳው ጥዋው በቀራንዮ ዓርብ ዕለት የተቆረሰው ስጋው የፈሰሰው ደሙ እንደሆነ፣ በተቆረሰ የጌታ ስጋ በፈሰሰ የጌታ ደም በስሞት የዓለም ኃጢአት እንደተወገደ፣ የጥል መጋረጃ እንደተቀደደ፣ የዘላለም ኃጢአት እንደተወገደ፣ ሰውና እግዚአብሔር እንደታረቁ፣ ቅድስና እንደተገኘ የዘላለም ሕይወት እንደተመለሰ የእግዚአብሔር ልጅነት እንደተመለሰ እንደገና የገነት በር እንደተከፈተ እርቅ ሰላም እንደሆነ፣ በዚህ እናምናለን። ዛሬም በዚህ ቤተ መቅደስ ያለው ኅብስት ኅብስት ብቻ አይደለም፣ ያለው ወይን ወይን ብቻ አይደለም። መለኮት የተዋሃደው መድኃኒት ነው። ካህኑ እንዳሉት ልክ ነው፣ እናምናለን ለማለት ነው፣ እናምናለን ለማለት ነው ነአምን ብለን ያዝ የምነው ከዚያ እሱ ብቻ አይደለም። አሜን አንድ ላይ አሜን አሜን አሜን። ናአምን ወነታምን ንዚየብሃከ ኦ ዜነ ወአምላክነ ከመዝንቱ ውቱበ አማን ነአምን። ምንድነው ያልነው? አሜን አሜን አሜን፣ እናምናለን እንታመናለን። ጌታችንና አምላካችን ሆይ እናመሰግናለን። ይህ እርሱ እንደሆነ በእውነት እናምናለን። ካህኑ የሚሉት ይህ ያ ትክክል የአንተው እንደሆነ እናምናለን። እንግዲህ ሶስተኛው ነጥብ ምንድን ነው? ለምንድን ነው ሶስት ጊዜ አሜን አሜን ያለ ሶስት ጊዜ አሜን አሜን ያለ አሜን ግን ሶስት ጊዜ ያለ? አሁን እንግዲህ ይህ ህብስ የክርስቶስ ኢየሱስ ከኛ ጋር የተዋሃደው የተለየ አካሉ ነው። የአብ አይደለም፣ የመንፈስ ቅዱስም አይደለም። የክርስቶስ ኢየሱስ የተለየ አካሉ ነው። ከኛ ጋር ያዋሃደው የፈሰሰው ደሙም ዛሬም የሚቀዳው በጽዋው የእሱ የክርስቶስ ኢየሱስ ብቻ ነው። የእሱ የተለየ አካል ነው። ይሁን እንጂ በመለኮት አብም መንፈስ ቅዱስም በውስጡ አሉ። ብቻውን የተለየ አይደለም። ብቻውን የተለየ አይደለም። ስለዚህ ሶስት ጊዜ አሜን አሜን አሜን ብለን ቃሉ ሳይለወጥ ሶስት ጊዜ አሜን አሜን ማለታችን የአንድነቱን የሶስትነቱን ወይም የሶስትነቱን ነገር ለመግለጽ ነው። ወልድ ያን ሲያደርግ በአብ በጎ ፈቃድ ነው። ወልድ ያን ሲያደርግ በመንፈስ ቅዱስ በጎ ፈቃድ ነው። ሶስቱ በባህሪ አንድ ስለሆኑ የሶስቱ ስምምነት ነው የሶስቱ ህብረት ነው። ነገር ግን አካሉ የወልድ የተለየ አካሉ ነው እና እንግዲህ አንድ እንዳይመስለን ለምን አብ በዘመነ ብሉይ አብ የተባለ ኋላም ደግሞ በዘመነ ሐዲስ ኢየሱስ የተባለ በኋላም ደግሞ በጽርሐ ጽዮን በሰዓተ አምሳል በዮርዳኖስ አስቀድሞ በርግብ አምሳል ኋላ በሰዓት አምሳል ወርዶ መንፈስ ቅዱስ የተባለ ኦንሊ ጂሰስ ኢየሱስ ብቻ የሚሉ ስላሉ አዲስ አበባ አይታችሁ እንደሆነ ሐዋርያዊት ቤተ ክርስቲያን ነው የሚለው ስሙ። በአብ አያምኑም፣ በመንፈስ ቅዱስ አያምኑም። እንዲያው ለሰዎች እንዲገባ ዝም ብሎ ራሱን እየቀያየረ ታየ እንጂ እሱ ኢየሱስ ብቻ ነው ሌላ ሶስት አራት ሶስት አንድ የሚባል ነገር አናውቅም ነው የሚሉት። ይህንና ይህን የሚሉ የመሳሰሉ ስላሉ በትክክል ክርስትናችን በወንጌሉ የተመሰረተ ማለት ነቢያት የተነበዩት ሐዋርያት የመሰከሩት ክርስቶስ ኢየሱስ የተናገረው ቅዱሳን በመንፈስ ቅዱስ ገላጭነት በመንፈስ ቅዱስ አስተማሪነት አምነው የያዙት የሚጠቀሙበት መሆኑን ለመግለጥ ነው። ሶስት ጊዜ አሜን አሜን የምንለው ቃሉ ሳይለወጥ ያው ቃሉ አለመለወጡ አንድ ብቻ መሆኑ በመለኮት አንድ መሆኑን ለመግለጥ ነው። ከዚያ በኋላ ይሄን በሉቃስ ወንጌል ላይ ህብስቱን አንስቶ ስጋዬ ነው ካለ በኋላ ወይኑን አንስቶ ደሜ ነው ካለ በኋላ ሁሉን ነገር ካስተማረ አሁን ቅድም እንዳነበብ ነው ከተናገረ ከሰጠን በኋላ ምን አለ? ይሄንም ደግሞ ለመታሰቢያዬ አድርጉት፣ ለመታሰቢያዬ አድርጉት። ይችን ቃል ይዘው ነው ብዙዎች ምዕራባውያን መታሰቢያው እንጂ ያማ አንድ ጊዜ ፈሰሰ እኮ ቀራ ነው ደሙ፣ ያማ አንድ ጊዜ ተቆረሰ እኮ ቀራ ነው ስጋው ይላሉ። እውነትም ነው። የእሱ ስጋ ለአንድ ጊዜና ለመጨረሻ ጊዜ ነው የፈሰሰውም። እንዲሁም ዮሐንስ ስድስት ላይማ ይህን የበላ ይህን የጠጣ የዘላለም ሕይወት አለው ስላለ ያን በመከተል ነው አባቶቻችን ያን በማመን ነው። ነገር ግን እነሱ ያን ዘነጉትና ለመታሰቢያ አድርጉት የምትለዋን ብቻ ወስደው ያ አንድ ጊዜ ሆኗል። አሁን ግን የምናደርገው ለመታሰቢያው ነው። ለመታሰቢያ እስከሆነ ድረስ የገባ ሁሉ መኮምኮም ይችላል ነው የእነሱ እምነት። ምንም ማድረግ አይቻልም። ይሄ እነሱ አመለካከት። ነገር ግን አባቶቻችን ለመታሰቢያ አድርጉት ያለውን ቃል ከወንጌሉ ተነስተው ያሉትን በዜማ ምናየዋለን። ምን ማለት ነው ይህ ብስ መድኃኒት እንደሆነ አምናችሁ፣ ይህ ወይን መድኃኒት እንደሆነ አምናችሁ ስትበሉት፣ ስትጠጡት፣ ስትወስዱት ዝም ብላችሁ አትብሉ፣ ዝም ብላችሁ አትጠጡ። ታዲያ ምን አድርጉ? መከራውን አስቡ፣ መከራውን አስቡ። ስለ እናንተ የተቀበለውን መከራውን፣ ስለ እናንተ ያደረገውን ፍቅሩን እያሰባችሁ አድርጉት። ያን ስታስቡ ነው መድኃኒትነቱ ነው የሚለው እና ምን ምን አሉ ካህኑ ሶበ ትገብሩ ወለዝንቱ ተስካረ ዚአ የግበሩ ይህን በምታደርጉበት ጊዜ የእኔን መታሰቢያ አድርጉ ይህን በምታደርጉበት ጊዜ የእኔን መታሰቢያ አድርጉ ሲሉ ካህኑ እኛ ምንድን ነው የምንለው? ንዜኑ ሞተከ እግዚኦ ወትንሣኤከ ቅድስተ ነአምን ዕርገተከ و را گم م م ا ت ک አምላክ ያዜም ነው ምንድን ነው የሚለው? እኛ ያን ስንወስደው ዝም ብለን አይደለም፣ እንዲህ እያልን ነው። አቤቱ ሞትህን እናስባለን። በዚህ ሞትህን የተቀበልነው የተቀበልከውን መከራን ሁሉ ግርፋቱን፣ ችንካሩን፣ ጦሩን፣ አክሊለ ሶኩን፣ ስቃዩን፣ ተጠማው ባልክ ጊዜ መራራ ሞቱን የሰጡህን የመጠጥከውን ያን ሁሉ ስቃይህን እያሰብን ነው የምንወስደው። ቅድስት ትንሣኤህንም እንነግራለን፣ እርገትህን፣ ዳግመኛ መምጣትህንም እናምናለን። እናመሰግናሃለን፣ እናምናሃለንም። ጌታችንና አምላካችን ሆይ እንለምንሃለን፣ እንማልድሃለንም። አሁንም አቤቱ ሞትህንና ትንሣኤህን እናስባለን፣ እናምናለን። እያመሰገንህ ይህን ብህስ ይህንም ጽዋህ እናቀርብልሃለን በፊትህ እንቆም ዘንድ አንተንም እናገለግል ዘንድ በእርሱ የመንፈስ ተርላንድ አደረግህልን። አቤቱ እንለምናሃለን እንማልዳሃለንም፣ በዚህ ኅብስት ላይ ቅዱስ መንፈስህን ኃይልህንም ታሳድር ዘንድ በዚህም በጽዋው ላይ የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስን ሥጋና ደም ወይም ደሙን ታደርገው ዘንድ ደምህን ትሞላው ዘንድ መድኃኒት አድርገህ ትሰጠን ዘንድ እንለምንሃለን። በቀረውስ እናመሰግንሃለን። ዛሬም ዘወትርም ለዘላለሙም አሜን ሲሉ ካህኑ፣ በኋላም እንለዋለን አሜን፣ እግዚኦ ማረን፣ እግዚኦ ማከን፣ እግዚኦ ማለት ነው። አሜን አቤቱ ማረን፣ አቤቱ ራራልን፣ አቤቱ ይቅር በለን። ይህ ሁሉ መለኮታዊ ቸርነትህ የሚከናወነው ስትምረን ነው፣ ስትራራልን ነው፣ ይቅር ስትለን ነው ለማለት ነው። ይሄን ዜማ ያዜመ፣ አሁን እንግዲህ ወደ አንሱ ደውይክሙ እንመልሳለን። ቀሳውስ እጆቻችሁን አንሱ ተዘጋጁ ሲል ዲያቆኑ፣ ሁለተኛው ቄስ ቅድምን ቅድም ያልኩትን እመልሰዋለሁ። ሁለተኛው ቄስ ማይፈዳቱን ከህብስቱ ላይ ያሉትን ጨርቆች አነሱ። ዋናው ቄስ ህብስቱን አንስተው ያዙ። ከነበረበት ቦታ ከጻይሉ ህብስቱ ተነሳ። ይሄ የሚያስተምረን ምንድን ነው? ምሳሌው የምንድን ነው? እያንዳንዷ ምሳሌ አላት። አባቶቻችን በዚህ በሚሰጡን ምሳሌ የቱን ያህል እንረካ፣ የቱን ያህል እንደሰት፣ ቁም ነገሩ የቱን ያህል እንደሆነ ስናምን፣ የቱን ያህል ህይወታችን በመንፈስ ይረካ። ምን ማለት ነው? ምሳሌው ህብስቱን አንስተው ከነበረበት ከጻሉ ከቦታው ያጨርቁ ጨርቁ ተገልጦ፣ ጨርቁ ተወግዶ፣ ህብስቱን አንስተው ካህኑ እንዲህ አንስተው ወደ ላይ ሲይዙት ምን ማለት ነው? በቤተልሔም የተወለድከው ወደ ግብጽ የተሰደድከው ከጊዜያት በኋላ ወደ ናዝሬት የተመለስከው ቀስ በቀስ ያደግከው በዮርዳኖስ የተጠመቅከው ወደ ገዳመ ቆሮንቶስ ሳትውል ሳታድር ከጥምቀት በኋላ የሄድከው አርባ ቀን አርባ ሌሊት እህል ውሃ ሳትቀም ስለኛ የጾምከው በዲያብሎስ የተፈተንከው የዲያብሎስን ፈተና ድል ያደረግከው ተዘዋውረህ ያስተማርከው ማድረግ የሚገባንን ነገር ሁሉ አድርገህ ያሳይህን ምሳሌ የሆንክን አንተ መስዋዕት ሆነህ ነው እና ለኛ የምንድን ነው ስለ እኛ መስዋዕት የሆንከው መከራን ሁሉ የተቀበልከው የተገረብከው የተቸነከርከው በጦር የተወጋኸው ተጠማማልክ ጊዜ መራራ አሞት የተሰጠ የተዋረድከው በሁለት ከባድ ወንጀለኞች መካከል የወንጀለኞች ወንጀለኛ ለመባል የተሰቀልከው መለኮታዊ ስጋ። መለኮታዊ የተዋህደው ስጋ ስለ እኛ የተቆረሰው መለኮታዊ መለኮት የተዋህደው ደምህ ስለ እኛ የፈሰሰው እኛን ከሞት ለማዳን ስለ እኛ የሞትከው ዮሴፍ ኒቆዲሞስ ገንዘው በጎልጎታ በሶስት ክንድ ከስንዝር መሬት የቀበሩህ ስጋ በዚያ ተቀብሮ በአካለ ነፍስ ወደ ዓለመ ሲኦል ሄደህ ለነፍሳት የምስራችን ያወችላቸው ተስፋው ተፈጸመ ያልካቸው ሲኦልን ባዶ አስቀርተህ የገነትን በር ከፍተህ ወደ ቀደመ ክብራቸው ወደ ገነት ነፍሳትን እነ አብርሃም፣ እነ ይስሐቅ፣ እነ ያዕቆብ ልጆችን፣ ፍጥረትን ሁሉ ክፉኑም ደጉኑም የማርካቸው ይህን ሁሉ ያደረግ ቀበር ነው። ታላላቅ ድንጋዮችን ጫንበት ቀረ ብለው ሰዎች በእነሱ ያደሩ አጋንን ሲደሰቱ፣ ዲያብሎስም ሲፎክሩ ሲፎክ ይህን ሁሉ ያደረግከው ጌታ ሞት አላስቀረህም። መቃብርህ አላስቀረህም። መግነዝ ብቱልኝ አላልክም። በመለኮታዊ ኃይልህ መቃብርን ፈነቃቀልከው። በመለኮታዊ ኃይልህ ተነሳህ። እንደዚህ እናምናለን። መነሳትክም አባቶቻችን አስቀመጡልን እንዲህ ብለው ተርጉመውልን ነው። ይሄ እኔ አይደለም የምናገረው። ፈጥር ቅዳሴው ላይ ያለውን ትርጉም ካህኗ አንስተው የሚይዙት ዝም ብለው አይደለም። ይሁን ተነሳ መነሳትህን በ በ አይምሮ ብቻ ሳይሆን በምሳሌ እንገልጥልሃለን። ተነስተሃል የእኛ ጌታ ማይበሉ ለብቻው መሆኑ ከዚያ ከስጋው ተለይቶ ለብቻው መሆኑ ሁለተኛው ጨስ አንስተው ለብቻ መጣላቸው የምን ምሳሌ ነው? በመቃብሩ ላይ በጌታ ስጋ ላይ የነበረው ታላቅ ድንጋይ ነው የመጀመሪያው የነበረው የታላቁ ድንጋይ ምሳሌ ነው። እነዚያ የተባረኩ ሴቶች እነዚያ የክርስቶስ ፍቅር በልባቸው የተቀረጸ ሴቶች ሐዋርያት ሲሸሹ፣ የጨለማው ግርማ የአጋንንት ድንጋጼ ሳያስፈራቸው፣ የአይሁድ ወታደሮች ጋጋታ ሳያስደነግጣቸው፣ በሌሊት በሦስተኛው ቀን በልማዱ በባህሉ ሽቱ ሊያፈሱ ወደ መቃብር ሲሄዱ ይላል ማርቆስ፣ የማርቆስ ወንጌል ላይ ምዕራፍ አስራ ስድስት ምን ምን አሉ? ይላል መሄዱንስ እንዲሂድ ሽቱውንም ገዝተናል ይዘላል። ማን ነው ያን ታላቅ ድንጋይ የሚያንከባልልልን? እንዴት አድርገን ነው ከስጋው ላይ ሽቱውን የምናፈሰው? ሴቶች ነን፣ ምን አቅም አለን? እያሉ እየተጨነቁ ሲሄዱ ድንገት የእግዚአብሔር መልአክ ከመቅጽበት ከሰማይ ወረደ ይላል ማቴዎስ 28 ሉቃስ 24 ላይ እሱ ከሰማይ ወደ ምድር ወደ መቃብሩ ወደ ጎለጎታ ሲደርስ ምድር በአካባቢው ተናወጠ ይችላል ተናወጠ ይችላል። ወዲያው የእግዚአብሔር መልአክ ያን የመቃብር ድንጋይ ፈነቀለላቸው፣ ከመቃብሩ አስወገደላቸው። ይኸውላችሁ እሱ እንደተናገረ አስቀድሞ እንደመሰከረላችሁ እንዳስተማራችሁ ተነስቶላችኋል። የምሥራት ተነሶላችኋል። የምስራት ህያውን ስለምን ከሙታን መካከል ትፈልጉታላችሁ? የመቃብሩ ድንጋይ ተወገደላችሁ፣ እዩ መቃብሩን ስላቸው። እውነትም ዝቅ ብለው ሲያዩ ልብስ ብቻ ነው ያለ መቃብሩ ላይ ያለው የተገነዘበት ጨርቁ ብቻ ነው ያለው። ሂዱ ወደ ወንድሞቻችሁ፣ ለሐዋርያት ንገሩ የምስራች ጌታ ተነስቷል ብላችሁ ንገሩ ብሏቸው፣ ሌሎች መንገድ ሲጀምሩ መግደላዊት ማርያም አለቅም ብላ የመቃብሩን ዙሪያ እየዞረች ስታለቅስ የድንገት ተሰውረባት፣ አይኗን ይዞ ነው እሱ አንድ አትክልት ጠባቂ መስሎ ታያል። እና ያን ጊዜ ምን እያረግሽ ነው አላት። ጌታዬን ወሰዱት፣ ተነስቷል ነው የሚሉት መላእክት፣ ነገር ግን የወሰዱት መሰለኝ፣ የወሰዱት መሰለኝ። በሦስተኛው ቀን ሽቱ ለማብሰስ እድል አላገኘሁም። የዝሙት መንፈስን በሕይወቴ ውስጥ የመረዙ የዝሙት መንፈስን በሕይወቴ ውስጥ ያዋሃሉ ሰባቱን አጋንንት ከትክሻዬ ላይ ያስወገደልኝ ከሩቅ ወንዶችን እምስብበትን ጸጉር የጉርና ዋራ ባበስኩ ጊዜ በንባዬ እግሩን ባጠብኩ ጊዜ ምረሻ አለሁ ያለኝ እሱ። እንዲያውም አልፎ ተርፎ ይህ የመንግስት ወንጌል በዚህ ይህ የመንግስት ወንጌል በተነበበበት ቦታ ሁሉ የዝች ሴት መታሰቢያ ይሆናል እስከ ማለት ድረስ የወደደኝ እሱ ያልናቀኝ እሱ ያልተጸየፈኝ እሱ። እንደ ዋዛ ሞት ተቀበረ። አሁን ወሰዱት እነዚያ አተንኮለኞች መልአክ ተነስቷል ይላሉ። በኋላ እሱ በዚያው በተለመደ ቃሉ ማርያም አላቴ ማርያም ሲላት በድምፁ ለየችው፣ እሱ መሆኑን አወቀች። ረቡኒ ብላ ከእግሩ ተደፋች። ደስታዋን ከእሱን ሄዳ በመጠምጠም ከእግሩ ወድቃ እግሩን አንቃ በመያዝ በማልቀስ ገለጠች ይላል። እና ምንድ ነው ኋላ ይሄን እሷም ሌሎችም ሄደው አረጋግጠው ምን አላት እንጂ እሱ ሂጂ እህቶችሽ ጋር ሂዱ እነሆ ቀድሜ የቆያችኋለሁ እኔ ለወንድሞቻችሁ ንገሩ አለ ይላል እና ምንድ ነው ልለው የፈለግኩት ይህን ሁሉ ከማለታቸው በፊት መቃብሩን ሲያዩ ለብቻ ነው የነበረው ጨርቅ የተገነዘበት ጨርቅ ለብቻ ነው የነበረው መቃብሩ ላይ የመቃብር ምሳሌ ይሄ መንበር የስጋው ምሳሌ ይሄ ህብስ እዚህ አለ በመካከላችን። ስለዚህ ካህኑ መነሳቱን ለመግለጽ ሲያነሱ ህብስቱን መስዋዕቱን ረዳቱ ጭስ ደግሞ ያን ማይፈዱን ሲለዩ ሲያነሱ ለብቻ ሲያደርጉ የእግዚአብሔር መልአክ ከመቃብሩ ላይ የነበረውን ድንጋይ አንስቶ የመጣሉ የመገለባበጡ ምሳሌ ነው። እንደገና ደግሞ መቃብሩ ውስጥ የነበረውን ስጋ ሳይኖር የጌታ ስጋ ሳይኖር ብቻውን በመቃብር ውስጥ የነበረውን የተገነዘበትን ጨርቅ ለማሰብ ነው። ቀሳ ውስጥ እጆቻቸውን አንሱ የሚሉ አቤት፣ ብርሃኑ ቢበራልን እኮ ይህን ሁሉ እያሰብን ስለምናስቀድስ አይምሯችን ታወንታወን አይሄድ። አይምሯችን ኢትዮጵያ አይሄድ። እዚህ እያስቀደስ አይምሯችን በአየር አይሄድ። እዚህ ቁጭ ብለን እኮ በአየር እንሄዳለን። አንዳን ምክንያቱም ወይ ትናንትና በአየር ስንበር ይሆናል ወይ ወይም ደግሞ ትናንት ስንሰማ የነበረ ሬዲዮ ይኖራል። ያን የምናደም ወይም የሰማነው ሌላ ወሬ ይኖራል። ያ ነው ትዝም ይለን። በጣም አስቸጋሪ ነገር ነው። ምክንያቱም መናፍስ ሩቅ ሆነ ይዋጉናል። ነገር ግን ህይወታችን ሁሉ እዚህ ጋር ህይወታችን ሁሉ ከቁስሉ ጋር እንዲሆን ነው አባቶቻችን በቅዳሴያቸው ይሄን ሁሉ የደነገጉትና የጻፉት። ከዚህ የምናገኘው ትምህርት ምንድን ነው? የምናገኘው ትምህርት ምንድን ነው? ቀሳውስት እጆቻችሁን አንሱ ሲል አሁን የተነጋገርነውን ሁሉ ከማየት ጋር እኛ ደግሞ ያን ጊዜ እጆቻችንን ማንሳት ይኖረብናል። ኢትዮጵያ ታበጽሕ እደዊሃ ኀበ እግዚአብሔር ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች የሚለው መለኮታዊ ቃል ትዝ ሊለን ይገባል ለምን እነሱ ብቻ አይደሉም እኛም እደ ህሊናችን እነሱ ከህሊና እጃቸው ጋር የስጋ እጃቸውን ሲያነሱ እኛ ደግሞ የህሊና እጃችንን ወደ እሱ ልናነሳ ይገባል ምን ለማለት ይቅር በለን ለማለት ምን ለማለት? ለቅዱስ ቁርባን አብቃን ለማለት ያልበቃ ነው። ምን ለማለት? ዓለም ካንተ እንዳትለይን። ምን ለማለት? ዲያብሎስ ከንቱ እንዳያደርገን። ምን ለማለት? የሞት ክልና አምላክ፣ እስከ ሞት ድረስ ስለወደድከን፣ አሁንም ያንተ አድርገን። ከዚህም ጋር ሌላው ምን ለማለት ነው? ቀሳውስት እጆቻችሁን አንሱ ሲለኛ ያለን መልእክት ምእመናን፣ ልቡናችሁን አንሱ። ትንሣኤ ልቡና ይባላል። ራእይ ዮሐንስ ውስጥ ጌታ በምድር ላይ ለአንድ ሺህ ዓመት ነገሰ ይላል። ጌታ በምድር ላይ ለአንድ ሺህ ዓመት ነገሰ፣ መቶ አርባ አራት ሺህ ቅዱሳኑ አብረውት አንድ ሺህ ዓመት ነገሱ ይላል። አንዳንድ ክፍሎች ምን ይላሉ? ጌታ በዚህ ምድር ላይ ይመጣል፣ ለአንድ ሺህ ዓመት ይነግሳል። መቶ አርባ አራት ሺህ አንድ ላይ ሆነ እንነግሳለን። አንድ ሺህ ዓመት አንድ ሺህ ዓመት አብረን እሱ ጋር እንነግሳለን። ያን ጊዜ ዓለምን የሚገዛው የሚያስተዳድረው በዘንግ ነው። እሱ ወታደር የለም፣ ምን የለም ያን ጊዜ ጋብቻው ፍቅሩ አይጠገብ፣ ለአንድ ሺህ አመት የሚወለዱት ልጆች መላእክት ናቸው። መቼስ ግሩም ነው ብለው እዚያ ከ ምንድነ አንዲት የሆነች መጽሐፍ አለቻቸው እና እዚያ ላይ ብታዩ፣ በዚያ ዘመን ያን ጊዜ ስለሚሆነው ነገር ባልና ሚስቱ መቼስ በለመለመ በአረንጓዴ ቦታ ውስጥ ቁጭ ብለው ልጆቻቸውን አቅፈው ምን ልበላችን እንዲያሳዩቸዋል። በአንድ ሺህ አመት ሊነግሱ እኮ ነው። ወንጀሉ አይልም። ወንጀሉ የሚለው ጌታ ሲያርግ እንዳያችሁት አሁን የምታዩት አሁን በመንፈስ በመላአ ተመለኮት ነው። ነገር ግን አመጣጡ አንድ ጊዜ ብቻ ነው። የምሱ ሲመጣ መጀመሪያ መላይክ ሲላካሉ ዓለምን ይዳምጣሉ ዓለምን ይዳምጧታል። እንደ ወረቀት ተጠቅላ በመለኮት እሳትነት ዓለም እንዳልነበረች ትሆናለች። በመላይክ ትንቢልታ ነፊነት የመለኮት ድምፅ ሙታንን ያስነሳል። በምንም አይነት ሞት ይሙቱ ምንም አይነት እንደው እንዳልነበሩ ይሁኑ ለቆታዊ ኃይሉ ይጠራቸዋል። ሁላችንም ራቁታችን እንቆማለን። አመጣጡ ግን ይላል ማቴዎስ አራት ላይ አመጣጡ መብረቅ ከምስራቅ ወደ ምዕራብ ብልጭ እንደሚል እንደዚያ ነው አመጣጡ። ሁሉም ከምቅጽበት አይን ያዩታል። አመጣጡ በዚህ አይነት ሁኔታ ነው ይመጣል ያለን። ነገር ግን ይህን ካለን በኋላ በመጨረሻው ዘመን በስሜ አሳቾች ይመጣሉ፣ ተጠንቀቁ። በስሜ ብዙዎች ሐሰተኞች መምህራን ይነሳሉ። ብዙዎች ሐሰተኞች ነቢያት ይነሳሉ። በስሜ ልዩ ልዩ ምልክትና ተአምራትን ያደርጋሉ። ቢቻላቸውስ የተመረጡትን እንኳ እስኪያስቱ ድረስ ታላቅ ተአምርን ያደርጋሉ። ነገር ግን አደራችሁን በተራራ ነው ቢሏችሁ እንዳትሄዱ። በሜዳ ነው ቢሏችሁ በሜዳ ታይቷል ቢሏችሁ እንዳትከተሉ። በሰገነት ነው ቢሏችሁ እንዳትወጡ። እቤት ውስጥ ነው ቢላችሁም እንዳታምኑ። የእኔ አመጣጥ ከፀሐይ መውጫ ወደ ምዕራብ መብረቅ ብልጭ ነው የሚል ነው። አለም በመዳመጥ አለም በማለብ ነው ይመጣል የተባለው በዚህ አይነት ነው ባለቤቱ ያስጠነቀቀን በዚህ አይነት ነው ሐዋርያ አደራ ያሉን። በዚህ አይነት ነው። ነገር ግን የዮሐንስን ራእይ ወስደው አንድ ሺህ ዓመት እንነግሳለን። ራእይ እኮ ራእይ ራእይን እኮ ባለቤቱ ነው መተርጎም ያለበት ወይም ደግሞ የመተርጎም ራእይን ሕልምን የመተርጎም ሀብት ያላቸው ልዩ የእግዚአብሔር ልጆች እንደ ዮሴፍ ያሉ የፈሮንን ትርጉም የፈሮንን ሕልም እንደ ተረጎመው የታደሉ እነሱ ናቸው የሚተረጉሙት። እንደ ሀምበርገር በልቶ የሚተረጎም ነገር አይደለም ራእይ። ለዚህ ነው ራእይ ዮሐንስን ዮሐንስ ከጻፈ በኋላ ራእይ ስለሆነ ማንም ተነስቶ መተርጎም ስለማይችል ምን አለ በዚህ መጽሐፍ ላይ የጨመረ ወይም የቀነሰ ከህይወት መጽሐፍ የዘላለም ህይወት እድሉ ስሙ ይደመሰሳል። በዚህ መጽሐፍ ላይ የጨመረ የቀነሰ ለራእዩ ብቻ ራእይ ስለሆነ ራእይ ስለሆነ እና ምንድን ነው መቶ አርባ አራት ሺህ ቅብሳሉ በዚህ ምድር ላይ ከእሱ ጋር ይነግሳሉ። እሱ ብላ አንድ ሺህ ዓመት ይነግሳል። ከዚያ በኋላ ዲያብሎ ሲፈታ ሌላ ውጊያ ይሆናል ይላል ቅዱሳኑ አንገታቸውን ስለ ስሙ ይሰጣሉ ይላል አይ አባቶቻችን እንዴት አድርገው ተረጎሙልን መሰላችሁ መቶ አርባ አራት ሺህ ቅዱሳኑ መቶ አርባ አራት ሺህ በልጅ ብዛትን ለመግለጽ ሚሊየን ቢሊየን ሊሆን ይችላሉ እነዚህ እውነተኞች ክርስቲያኖች ናቸው እነዚህ እውነተኞች ክርስቲያኖች ደግሞ መቃብር መነሳትን አይደለም የሚጠብቁት ዛሬውኑ ተነስተዋል። ትንሳኤ ልቡና ይባላል። ዛሬውኑ ተነስተዋል። ዛሬውኑ ነግሰዋል። ከማን ጋር ነው የነገሱ? ከክርስቶስ ኢየሱስ ጋር ለስንት ዓመት? ለአንድ ሺህ ዓመት። አንድ ሺ ዓመት በጌታ ዘንድ ስንት ነው? አንድ ቀን በጌታ ዘንድ አንድ ሺ ዓመት አንድ ቀን። በሰው ዘንድ አንድ ሺ ዓመት በጌታ ቀን አንድ ቀን ይለናል ዳዊት በጌታ ዘንድ አንድ ቀን በሰው ዘንድ ስንት ነው? አንድ ሺህ። ስለዚህ በጌታ ዘንድ አንድ ሺህ ዓመት አንድ ቀን ስለሆነ ዛሬን ያለን ክርስቲያኖች ቅዱስ ጳውሎስ በቆሮንቶስ መልእክት ላይ ሲጽፍልን የመዳን ቀን ዛሬ ነው፣ ትንሣኤ ዛሬ ነው፣ ሕይወት ዛሬ ነው፣ መንግሥተ ሰማያት ዛሬ ነው። ስለዚህ ዛሬውኑ በንሳ ተመልሰው፣ በቅዱስ ቅርባን ተቀድሰው ከጌታ ጋር ያሉ ሁሉ ነግሰዋል። ከጌታ ጋር ያሉ ሁሉ ከክርስቶስ ጋር ናቸው። የንጉሱ ልጆች ስለሆኑ ነገስታት ይባላሉ ነው የሚሉት። ሌላው ሁለተኛው አሉ ሲተረጉሙልን የፍርድ ቀን ነው። የፍርድ ቀን ነው። በዛች በፍርድ ቀን ሁሉም ሲንቀጠቀጥ የዓለም ፓትርያርኮች፣ የዓለም ፖፖች ጥይት በማያስመታ ሰረገላ መሄዳቸው ቀርቶ ራቁታቸውን ሲቆሙ የአሜሪካን ፓስተሮች፣ የአውሮፓ ፓስተሮች በዓለም ያሉ እኛ ብቻ ነን የሚሉ እንደኛ የለም የሚሉ ራቁታቸውን ሲቆሙ ባህታውያኑ ሁሉ ትንቢት ሲናገሩ የነበሩት ሁሉ ስለዚያ ቀን ትንቢት መናገር ሲያቀታቸው እናት ልጇን፣ አባት ልጁን ልጅ አባት እናትን ማትረፍ በማይችሉበት በዚያ ቀን ሳይችሉ ሲቀሩ ወላዲተ አምላክ ድንግል ማርያም እንኳን በዚያ ቀን ልትረዳ ሳትችል፣ ይረዱን የነበሩ ቅዱሳን መላእክት ሊረዱን ሳይችሉ፣ እራሱ እንኳን ጌታ እየሞተልን ያን ሁሉ መከራ የተቀበለልን የተዋረደልን በዚያ ቀን ከፍርድ በቀር ሌላ ነገር ስለሌ እሱ እንኳን ሊረዳን ሳይችል ሁላችንም በፍርሃት ሁላችንም በመንቀጥቀጥ ሁላችንም በጭንቀት ሁላችንም በረአድ በምንቆንባት በምንቆምባት በዛች ሰዓት እየተግባባ ነው ክርስቲያኑ በዛች ሰዓት። ያቺ የፍርድ ቀን አንዷ ቀን ለእኛ አንድ ሺህ ዓመት ነው። ለእኛ ለፍጥረት ለሰው ልጆች አንድ ሺህ ዓመት ነው። እንደው ሌላ ቢጨምር ጥሩ ነበር። የበዛ ነው። በዚህ በቀይ ሽብሩ ጊዜ ባይኔ ያየሁት አይኖቻችን ብዙ አዩ። ይስሩትም አይስሩ አይስሩትም፣ በዚያ መከረኛ ድብደባ፣ በዚያ መከረኛ ቶርች አወን ብለው እጃቸው ተጎትተው ፈርሟል። ራሴ ማውቀው ብዙ ነገር ስላለ ነው። አጭር መግለጫው በሰው ፊት ሊደበደቡ በጥይት አጭር መግለጫ የእነሱ ወንጀል እስኪነበብ ድረስ እጆቻቸው የኋሊት ታስረው ተንበርከኩ ተብለው ሲንበረከኩ ያች አጭር መግለጫ ተነባ የምታልቅባት አንዷ ደቂቃ በእነሱ ዘንድ ሙተው በነገሩ ስንት ሺ ዓመት እንደሆነ ጭንቀቱ ስናየው ቀላል ይመስለናል። ጭንቀቱ መከራው እንደ ነፍስና ስጋ እስኪለያዩ ድረስ ወይም ብዙ ወንጀል የሰራ ሰው በዳኛ ቤት ቀርቦ ሞት ሊፈረድብኝ ነው እድሜ ልክ ነው ምንድን ነው መሆነው? ሲል ልቡ ሲመታ ሲጨነቅ በምድሩ እንኳን እንኳን ያ ግርማ መለኮት ያቺ ቀን የምታስፈራ ያቺ ቀን አስደንጋጭ፣ ሁሉም የሚረዱባት ቀን አንድ ሺ አመት አንዷ ቀን ያን ጊዜ አርባ አባቶቻችን መቶ አርባ አራት ሺ ሄሮድስ በጌታ ምክንያት የፈጃቸው ህፃናት በቤተልሔም ዙሪያ ደስኛ አብረው ነግሰው ነው የሚሉ ያንቀ አይጠየቁማ ራ ዮሐንስን አንብባችሁት እንደሆነ ጆሮባይት ነሶች ለእኛ ነው ብለው የወሰዱት። ቃሉ ምንድን ነው የሚለው? እነዚህ መቶ አርባ አራት ሺህ ለአንድ ሺህ ዓመት ከጌታ ጋር የነገሱት ይላል። ከሴቶች ጋር ያልተገናኙ ባንደበታቸው ውሸት፣ ርኩሰት የሚባል ያልተገኘባቸው ንጹሐን ናቸው የሚለው። የትኛው ጆሮባይት ነስ ነው? እሴት ጋር ሚስት ሳያገባ አይኖርም ቃሉ የሚለው ከሴቶች ጋር ያልተገናኙ ድንግሎች የሚሉ ድንግሎች፣ በአንደበታቸው ሀሰት አልተገኘም፣ ዋሽተው አያውቁም፣ ከሴቶች ጋር አልተገናኝ። የትኛው ጆባ ይትነሳ ባለው ሳይዋሽም ነው። እንዲያው አንድ ሰው በተፈጥረው ምንም ቅዱስ ቢሆን በቀን እንዲያው ሳይዋሽ ውላል። እኛ ውሸት የምንለው የራሳችን አባባል ይኖረናል፣ ግን ስናወራ ለመቀመሚያ የምናስገባው ቃል ሁሉ ውሸት ነው፣ ውሸት ነው። ስለዚህ ሁላችንም ስንዋሽን የምንውለው ቃሉ የሚለው ግን ምንድን ነው? በአንደበታቸው ውሸት ያልተገኘ ከሴቶች ጋር ያልተገናኘ ደናግል እነዚያ ናቸው። በጌታ ምክንያት ያለቁት ሕፃናት ምራቃቸው ኩለንተናቸው ማሮተት የሆነ ጌታ አድጎ ዙፋንን ይገለብጣል ብሎ በምቀኝነት የፈጃቸው ህፃናት እነሱ ናቸው ብለው ሰጥተውን ይሄዱ። ይሄን ነው ተቀበለን መሄዳል። እነሱ ናቸው ቃሉ በትክክል የሚሰምርላቸው። አንድ ሺህ ቀን የተባለው ማለት አንድ ሺህ ዓመት የተባለው ያቺ አንድ ቀን በእኛ ዘንድ አንድ ሺህ ዓመት ስለሆነች ነው። መጽሐፍ ቅዱሱም ይላል በየክቡ ቀን በጌታ ዘንድ አንድ ቀን በእኛ ዘንድ አንድ ሺህ ዓመት ነው። ስለዚህ ክርስቲያኖች ፍጹም ፍጹም ውሸት ያልተገኘባቸው ኃጢአት የሌለባቸው እነዚያ ናቸው። ስለዚህ ጆባይት ነሶች አይደሉም ለአንድ ሺህ ዓመት በዚህ ምድር ከክርስቶስ ጋር የሚነግሱ ክርስቶስ ኢየሱስም እንደ ክሊንተን ዋይት ሀውስ ቤተ መንግስት መጥቶ የሚቀመጥ አምላክ አይደለም። በቃው እኮ ካሁን በኋላ ካሁን በኋላ የሚመጣው በግርማ መለኮት በከበበት ስቤት ለፍርድ ነው የሚመጣው። ስለዚህ ያን የምንጠባበቅ ክርስቲያኖች እየወደቅንም እየተነሳንም የእሱን መንደሳት የእሱም ዳግም መምጣት አምነን ቆሮንቶስ 15 ላይ እንደተጻፈው እሱ እንደተነሳ የተነሳ ያችን በኩል ሆኖ እኛ ደግሞ ሰዓታችን ጠብቀን እንነሳለን ብለን የምናምን ሁሉ ዛሬውኑ የዛሬዋን ቀን በእኛ ዘንድ አንድ ሺ በጌታ ዘንድ አንድ ቀን፣ ወይም በጌታ ዘንድ አንድ ቀን በእኛ አንድ ሺ፣ ወይም በእኛ አንድ ሺ በጌታ ዘንድ አንድ የተባለችውን በዛሬዋ ዕለት ነግሰን ነው የዋል ነው እኛ ብቻ አይደለም፣ በዚህ የሚያምኑ ሁሉ ነግሰው ነው ተነስተዋል ተነስተዋል። አንስቡ እዳዊ ክሙ ልቡናችሁን አዘጋጁ። በትንሣኤ ሙታን እመኑ። ዛሬ መኪና ስትነዱ ድንገት ህይወታችሁ ልታልፍ ትችላለች። ዛሬ ከዚህ ቤተ ክርስቲያን ሳትደርሶ ቤት ደንብ ዛት ሊወስዳችሁ ይችላል። ልብ ድካም ሊያስቀራችሁ ይችላል። ዛሬ ልን ስንሄድ የአሜሪካን ተኳሹ የሰፈር ሽፍታው ብዙ ነው። ተኩሶ ሊገል ይችላል። አስራ ሁለቱን የጨረሳቸው አትላንታ። አይታወቅም፣ ምን እንደሚደርስብን አናውቅ። ስለዚህ የዚህ አይነት ያልታመነ ስጋን ተሸክማችሁ የምትጓዙ ሁሉ በምንም አይነት ሞት ንሙት እንነሳለን ብላችሁ መኑ፣ አንሱ ደዊ ክሙ፣ አንሱ ልብክሙ፣ አንሱ ልበክሙ፣ ልቡናችሁን አንሱ። ዲያቆኖ ቀሳውስት እጆቻችውን አንሱ ሲል ለቀሳውስት ብቻ አሸክመን መተው የለብንም። ይሄን ሁሉ የራሳችንን ማሰብ አለብን። ሌላ ሁለተኛው ምሳሌ መልአኩ ከጌታ መቃብር ላይ አንስቶ የገለባበጠው የጣለው ድንጋይ ነው ብለናል። ለኛ ያለን ትምህርት ይሄ ምንድን ነው? ምናልባት በየህይወታችን ብዙ የፈተና ጫና፣ ከድንጋይ የዋሰ ችግር ያለብን እንኖራለን። ስለዚህ የሌለብን ያለብንን ማጽናናት፣ ጎረቤት ለጎረቤት እንደዚሁ መሪዎች ለህዝባቸው እንደዚሁ ህዝቡ ለመሪዎች እንደዚሁ፣ እኛም ካህናት በተለይ ኃላፊነቱ የእኛ ስለሆነ ምሳሌው የሚገለጠው በእኛ ስለሆነ ከኛ ይሄ ይጠበቃል። ከኛ ይሄ ይጠበቃል። ብዙዎች ምዕመናን የዝሙት ሸክም እንደተሸከሙ ተሸከሙ የጨለ መንፈስ እንደተሸከሙ ጣዖትን የማምለክ ማለት ነው ወደ ጠንቋ የመሄድን መንፈስ እንደተሸከሙ የምቀኝነትን መንፈስ እንደተሸከሙ የቅናትን መንፈስ እንደ የአድመኛነትን መንፈስ እንደተሸከሙ የዘረኛነት የጠባብነትን መንፈስ እንደተሸከሙ የጭፈራን መንፈስ እንደተሸከሙ የስካርን መንፈስ እንደተሸከሙ የልዩ ልዩ ሱስን መንፈስ እንደተሸከሙ ንስሐ ሳይገቡ እነሸክማቸው ሞቱ። የመቃብሩ ድንጋይ እኮ አይሰማቸውም። የሚሰማቸው በሕይወታቸው ያለው ለእነሱ ተጠያቂ ማን ነው? እኛው ነን። ስለዚህ ከእኛ ብዙ ስለሚጠብቅ ይህን ሸክማቸውን በእግዚአብሔር ቃል እየገላለጥ ማንሳት ያለብን እኛው ስለሆን ለኛ፣ እናንተ እንድትፈልዩ እኛም እንድንዘጋጅ ይህን ሁሉ እያሰብን እንድናደርገው ነው። በማህበራዊ ኑሯችን የመጣን እንደሆነ የአገራችን ኢኮኖሚ ተኝቷል። ሙቷል ለማለት ያስቸግርም። ተኝቷል። መሬት ላይ ነው ያለ። ተኝቷል። ትንሽም እንደው ትንሽ እንች እንኳን ከፋላል። ህብረታችሁን እንዳደርጋችሁ ተባብራችሁ ተፋቅራችሁ የወደቀውን የተኛውን ምድር ላይ ያለውን ኢኮኖሚያችሁን አንሱት እግዚአብሔር ሊያነሳው ፈቃዱ ነው አንድ ከሆናችሁ ከተባበራችሁ ከተፋቀራችሁ ከእግዚአብሔር ጋር አንድ ከሆናችሁ የነበረው አንድነታችን ከሰማይ ከሰባቱ ሰማይ የነበረው መላእክት የመሰከሩለት ዳዊት የጮኸለት የዘመረለት አንድነታችን ታች ነው ያለው ዛሬ ወድቋል ስለዚህ የወደቀውን አንድነታችን በእግዚአብሔር ኃይል በእግዚአብሔር ቃል በእምነት አንሱ። ለማንሳት ከሞከራችሁ የሚያነሳው መለኮት ኃይል ነው። የቴክኖሎጂውም፣ የእውቀቱም፣ የማንኛውም ነገር ጠቀሜታችን ሁሉ ከኃጢአት በቀር ወድቆብናል። ማንሳት ይኖርብናል። ካላነሳ ነው የማንም መረጋገጫ ስንሆን የምንኖር የማንም መረጋገጫ ታሪክ ብቻ ነው የቀረን እሱ አሁን ማተን ታሪኩ ላይ ማንም መረጋገጫ ሆኖ እንዳይቀር። ሌላው አሁን እንደገና ተመልሰን ወደ መንፈሳዊ ህይወት የመጣን እንደሆን የብዙዎች ምእመናን፣ የብዙዎች አባቶቻችን እጃቸውን ወደ እግዚአብሔር ይዘረጋሉ፣ እጆቻቸውን በዝማሬ በምስጋና ወደ እግዚአብሔር ይዘረጋሉ ተብሎ የተነገረላቸው አባቶቻችን፣ እናቶቻችን ተዘርግቶ የነበረው ታጥፎ መታጠፍ ብቻ ሳይሆን ወድቋል ምድር ላይ እግዚአብሔርን የመዘመር የህሊና እጅ ለእግዚአብሔር ስም የመዘመር እሱን የማመስገን ያ ሁሉ የመዝሙር አገልግሎት እጃችን ወድቋል፣ ማንሳት አለብን። የመዝሙር አገልግሎት አንደበታችን፣ የመዝሙር አገልግሎት አይምሯችን፣ የመዝሙር አገልግሎት እግራችን፣ አካላችን ሁሉ ወድቋል፣ መነሳት አለበት። ለክብሩ ለዝማሬው፣ ወደ እግዚአብሔር ቤት ለመገስገስ። በሌላ በኩል ደግሞ እጆቻችን ማንሳት፣ አንስተን ወደ የት እናደርገው? ወደ ኪስ አንስተን ወደ ይት እናደርገው ወደ ቦርሳችን፣ ወደ ታድገን ቤተ ክርስቲያናችን እንርዳ፣ የወንጌል አገልግሎት ይስፋፋ፣ የእግዚአብሔር ቃል ይስራ። የእግዚአብሔር ቃል በማህበራዊ ኑሯችን የሰራን ሆነ ለስጋችንም ለነፍሳችንም የሚጠቅመን እሱ ነው። ልክ እንደተጀመረው የመዝሙሩ ወደ ቤተ ክርስቲያን የመገስገሱ ገንዘብን የመለገሱ በአገልግሎት ማለት በኮሚቴ ደረጃ በሆነ ሁሉ ዛሬ እግዚአብሔርን ለማክበር ሳይሆን በእግዚአብሔር ስም ራሳችን ለማክበር የተጀመረው የአገር ውስጥም የአገር ውጭም የቤተ ክርስቲያን የክርስትና እምነት አገልግሎት ለዘመናት ወድቆ የማንም መረጋገጫ ሆኖ ይኖር ነበር፣ መነሳት አለበት። ይህን ሁሉ ነው የሚያሳየን። ክርስቲያኖች፣ ሌላው አይኖቻችን በሌላ በኩል ስንሄድ አይኖቻችን ከሰው ላይ ምን እንጥላለን? በጃንሆይ መንግስት፣ በጃንሆይ ባለስልጣኖች ላይ አይኖቻቸውን ጭነው የሚኖሩ ነበር። እነሱ አለሉን እያሉ አንሱ ነው የሚለው ቅዱስ ጳውሎስ አንሱ አይኖቻችሁን ከባለ ስልጣኖች ላይ እይት በካ ሀያል በሀይሉ ነቢዩ ኤርምያስ እንደሚነግረን ስጋ ለባሹን የሚታመን እሱ ርጉም ይሁን ነው የሚለው። ሰው ላይ እምነትህን ሰው ላይ ነገርን መጣል አይንህን አንሳ ነው። አይናችሁን አንስታችሁ ቀራንዮ ከክርስቶስ ቁስል ላይ አድርጉት፣ ከእግዚአብሔር ኃይል ላይ አድርጉት። ብዙ ነበሩ በጃንሆይ አይናቸውን የጣሉ በእሳቸው ጊዜ በነበሩ ባለስልጣኖች ላይ አይናቸውን የጣሉ እነሱን ለመጋባት እንኳን ቁልቢ ገብርኤል ተስለው ማያገኝ። ምክንያቱም እነሱ ጋር ከተዛመደ ተንጠላጥሎ ብዙ ነገር ያገኛል። ያ ሁሉ አለፈ። እግዚአብሔር እስከ ፈቀደው ቀን አቆየው፣ አለፈ። ያ ሲያልፍ ደግሞ ደርግ መጣ። በደርግ የሚመካው አትየ ዲያ ተራው ካድሬ እኮ የተራው ካድሬ አንድ ተራ ካድሬ እንደው ዝም ብሎ ገና ስድስተኛ ክፍል ያላለፈ ጮሌ ነው። በቃ ምድሩንም ሰማዩን ፈጣሪው ነው። ቁጭ ብለ እግዚአብሔርን ይሰድባል። ከባለ ስልጣኖች ጋር መግባባት ስላለው የእሱ ዘመድ የእሱ አበልጅ ልጅ የሆነ ሁሉ ስ ነው እንደ እሱ እኮ አለኝ። ቀበሌ ቢቀር ይቀጣል። ነገር ግን እሱ ካለለት ምን ምን ቸገረው? ይተኛል። ሌላም ሌላም የፈለገው። በአጠቃላይ በደርግ ጊዜ ከዚያ ከተራው ከትንሹ ቀበሌ ዳኛው፣ ካድሬው ጀምሮ እስከ ላይ እስከ መንግስቱ ኃይለ ማርያም ድረስ አይናቸውን እነሱ ላይ ጥለው የነበሩ ሁሉ አፈሩ። አይናቸውን በዚያን ጊዜ እግዚአብሔር የለም በተባለበት ጊዜ እግዚአብሔር በተሰደበበት ጊዜ ያን እየሰሙ የምድርን ተስፋ ተስፋ በማድረግ አይናቸውን ኮሚኒስቶች ላይ የጣሉ ሲያፍሩ፣ ቅራኔው ላይ አይናቸውን የጣሉ አሉ። ዛሬ የሆኑት ነገር የለም። ዛሬም ቢሆን እንደዚሁ ነው። ዛሬም ቢሆን አሁን ካሉት ባለስልጣኖች ጋር ይህን ስንቱ አሁን ተዛምዷል። ቤተ ክህነትም ያአሁኑንም በቤተ ክህነቱም በቤተ መንግስቱም ተስፋ አድርገው አይኖቻቸው በንግድ መስክ ሊሆን ይችላል፣ በስልጣን መልክ ለበልቾ በትምህርት አለም ሊሆን ይችላል፣ በሆነው ነገር ሁሉ ሊሆን ይችላል። አይኖቻቸውን ከሰው ላይ ጥለው የሚኖሩ ስንቶች የዋሆች አሉ። የእግዚአብሔር ቃል አንቱ ነው የሚለኝ አይናችሁን ሁሉን ቻይ ከሆነ አሜሪካን ከወደቀበት ያነሳ ከወደቀበት ያነሳ ከፈለገ አሜሪካን ዛሬ ሁሉን አጥጋቢ ሁሉን አስተናጋጅ አድርጎታል ደግሞ ነገ ጧት ለማኝ ያደርገዋል። እንጦርጦስ ሲያወርደዋል ይሰደዳል። ሁሉን ማድረግ የሚችለውን ዛሬ ማርስ ድረስ ዛሬ ፕላኔቶችን ፍለጋ የሚሄዱ ሳይንቲስቶች ስንቶች፣ አዋቂዎች ስንቶች፣ ባለ ገንዘቦች ስንቶች፣ ሀብታሞች ስንቶች፣ በመሳሪያቸው የሚመኳሉ እነዚያን ሁሉ እንዳልነበሩ የሚያደርገው ከዋክብትን በሰማቸው የሚጠራውን የሚቆጥረውን የምድርን አሸዋ የመቁጠር ችሎታ ያለውን የእያንዳንዳችን የራስ ጸጉር የመቁጠር ችሎታ ያለውን የሚሳነው ነገር የሌለውን ክርስቶስ ኢየሱስን ሞት ያላሸነፈውን ዳግም የሚመጣውን አለማትን የሚያሳልፈውን ሁሉን ቻይ እሱን እሱን ነው ተስፋ ማድረግ አይኖቻችን መጣል ያለብን። ቀራን ይሆናል፣ ቀራን ይሆናል። ቀራን የሆነው ቁስሉን የሚፈሰው ደሙን፣ ፍቅሩን፣ ግርፋቱን፣ መስቀሉን፣ ሞትን እሱን ያየን እንደሆን ፍቅሩ በልቡናችን ይቀረጻል። ከእሱ ጋር የተገናኘን እንደሆነ ትዳሩ ያምራል። ለምንድን ነው ትዳሩ የሚያምር? በክርስቶስ የተነሳ ባሏን ስለምትወድ ስለምታከብር፣ በክርስቶስ የነሳ ሚስቱን ስለሚወድ ስለሚያከብር፣ በክርስቶስ የተነሳ ወንድሙን ጓደኛውን ስለሚወድ ስለሚያከብር፣ ሁሉም ነገር ያምራል። በሥጋም በነፍስም የምንፈልገው ሁሉ ይከናወንልናል። አንስኡ እደዊ ክሙ፣ አንስኡ እደዊ ክሙ ቀሳውስ። ቀሳ ውስጥ እጆቻችሁን አንሱ ሲል ያችን ቃል ተመልክተን ማለት የለብንም። ይህን ሁሉ እየዳስስን ይህን ሁሉ እያየን እየተመለከትን ይህን ሁሉ እየተመለከትን ያስቀደስን እንደሆነ አእምሯችን ወደ ሌላ የሚሄድበት እድልና ጊዜ የለውም። አዎ አዎ፣ ሀብነት ከማለታችን በፊት ዲያቆኑ ነው ምን ይላል? ግሩም ነው። በኩሉ ልብን አሰብቁ ለእግዚአብሔር አምላክነ ህብረትም መንፈስ ቅዱስና አየ ከማይጸግወነ ምንድን ነው ያለ ዲያቆኑ በፍጹም ልብህ አምላካችንን እግዚአብሔርን እንማልደው። ያማረ የመንፈስ ቅዱስን አንድነት ይሰጠን ዝን እስካሁን ከእሱ ጋር ያለንን አንድነት እርስ በርሳችን ያለንን አንድነት ከህይወት ጋር ያለንን አንድነት ይሰጠን ዘንድ እንለምነው ሲል፣ በዜማ ዲያቆኑ እኛ ምንድን ነው የምንለው? በከመ ሀሎ ወይሄሉ ለትውልደ ትውልድ ለዓለመ ዓለም። በፊት እንደነበረ ለዘላለም ለልጅ ልጅ ይኖራል። ማን እግዚአብሔር፣ በፊት እንደነበረ ለዘላለም ለልጅ ልጅ ይኖራል። ምኑ በስጋ ወደሙ ያለው ቸርነት፣ በፊት እንደነበረ ለዘላለም ይኖራል። ምኑ ምህረቱ፣ ቸርነቱ፣ አባታዊ ፍቅሩ ለዘላለም ይኖራል ካለ በኋላ ካህኑ አበነነ هذا من فسق <applause> اللص تكتل وفا وسانا تو أما بك يا زال كل عالم والعالم عالم بروك سمو لك يا بيعه وابروك ወይትባረክም ስመ ስብሐቲሁ ለይኩን لا يكون للعلوم الإسلامية የአንተ በሚሆን በመንፈስ ቅዱስ አንድ እንሆን ዘንድ ስጠን። በተለይም በዚህ ጵርስፎራ ጵርስፎራ ማለት መስዋዕት ማለት ነው። በዚህ በአንዱ መስዋዕት በስጋ ወደሙ አድነን። ለዓለሙ ሁሉ በምትሆን በአንተ ለዘላለሙ ሕያዋን እንሆን ዘንድ በተለይም በዚህ ጵርስፎራ አንድ የመሆን ምስጢርን ስጠን። የእግዚአብሔር ስሙ ምስጉን ነው። በእግዚአብሔር ስም የሚመጣውን ምስጉን ነው። የጌትነቱ ስም ይመስገን፣ ይሁን፣ ይሁን፣ የተመሰገነ ይሁን። የመንፈስ ቅዱስን ጸጋ ላክልን ይላል እና በዚህ በአንዱ በህብስቱ ህብረት እንዳለን የህብረት ምስጢር እንዳለን። እንዲሁም ዝም ብለው አይደለም የወሰዱት ከወንጌሉ ወስደው ነው አባቶቻችን አንደኛ ቆሮንቶስ ምዕራፍ አስር ቁጥር 16ን እናነባት። አንደኛ ቆሮንቶስ ስንት አልኩኝ? ምዕራፍ አስር ቁጥር ስን ቁጥር 16 እና 17 ምን ይላል? የምን ባርከው የበረከት ጽዋ ከክርስቶስ ደም ጋር ህብረት ያለው አይደለምን? የምን ባርከው የበረከት ጽዋ ከክርስቶስ ደም ጋር ህብረት ያለው አይደለምን? የምን ቆርሰውስ እንጀራ ከክርስቶስ ስጋ ጋር ህብረት ያለው አይደለምን አንድ እንጀራ ስለሆነ እኛ ብዙዎች ስንሆን አንድ ስጋንን ሁላችን ያን አንዱን እንጀራ እንካፈላለንና ይላል የቅዱስ ቁርባን ጥቅሙ እዚህ ላይ ነው ለምን ቆራቢያን ከበደላቸው ጋር ይቅር ተባብለው ነው የምን ቆርበው ይቅር ተባብለን ነው ስለዚህ ከዚህ ከአንዱ ህብስ ከአንዱ መስዋዕት ከአንዱ እንጀራ ከአንዱ መድኃኒት ለመውሰድ ገና ስንዘጋጅ ፍቅርን አረጋግጠን ነው። ፍቅር ካለ የምንለያይበት ምክንያት ምን አለ? ስለዚህ አንድ ከሆነው ከዚህ ህብስ፣ አንድ ከሆነው ከዚህ ጽዋ ሚሊየን ቢሊየን ከዚያም በላይ የሆንነው የምንወስድበት ምክንያት እንደ አንድ አካል እንዳንድ ሰው እንድሆን እንድንሆን ነው። ገላትያ ሦስት ሀያ ሰባት ጀምሮ ምንድን ነው የሚለው በአንዱ ክርስቶስ አምናችሁ የተጠመቃችሁ ክርስቲያኖች ሁሉ ይህን የህብረት ጽዋ የጠጣችሁ ይህን የህብረት እንጀራ የህብረት ስጋ ስጋ ወደሙን የወሰዳችሁ ግሪካዊ ማለት የለም፣ ሮማዊ ማለት የለም፣ እብራዊ ማለት የለም፣ ሴት ማለት የለም፣ ወንድ ማለት የለም፣ ባሪያ ማለት የለም፣ ጨዋ ማለት የለም፣ ደሃ ማለት የለም። ሀብታም ማለት የለም። ባለስልጣን ማለት የለም። ስልጣን የሌለው ማለት የለም። ሆምለስ ማለት የለም። ሚሊዮነር ማለት የለም። ሁላችሁም አንድ ናችሁ። ጥቅሙ ይሄ ነው። ሁላችሁም አንድ ናችሁ። አባቶቻችን በቅዳሴያቸውም በዜማቸውም አስረክበውን የሄዱት አውርሰውን የሄዱት ይህን የመሰለን ሰማያዊ ሀብት ነው። አትለያዩብን፣ አንድ ሁኑልን። እግዚአብሔር ባርኮ የሰጣችሁን አገር በምድራዊው ተጠቀሙባት፣ ተስማምታችሁ እኛ ተጠቅመን እንዳለፍን፣ ይህን ሰማያዊውንም ሙቶ ፍቅሩን ገልጦ እንደሰጣችሁ ተጠቅማችሁ ከኢትዮጵያ የበለጠ ሌላ ዓለም ሌላ አገር ስላላችሁ አገራችሁን አንድ ሁናችሁ እግዚአብሔር ጋር ኖራችሁ ተጠቀሙ እግዚአብሔር የሰጣችሁ አባቶቻችን ታላላቅ ፍሬዎችን ታላላቅ መንገዶችን፣ አደለም አውርሰውን ሄዱ። ታላላቅ ፋብሪካዎችን አደለም አውርሰውን ይሄዱ። ታላላቅ ካምፓኒዎችን አይደለም አውርሰውን ይሄዱ። ታላላቅ ዩኒቨርሲቲዎችን አደለም አውርሰውን ይሄዱ። ታላላቅ የምድር ነገሮችን አይደለም አውርሰውን ይሄዱ። ብዙ አውሮፕላኖችን አይደለም አውርሰውን ይሄዱ። ይህን ቢያወርሱን ምን ዋጋ አለው? ከንቱ ነው፣ ዋጋ የለውም። አባቶቻችን ከአሜሪካ በፊት ከአውሮፓ በፊት የሰለጠኑ ነበሩ። በፊደልም፣ በንግዱም፣ በማንኛውም በቴክኖሎጂውም፣ በሁሉ ነገር የሰለጠኑ ነበሩ። ያ ሀብት ግን ቀረ። በተለይም የእኛ የማይረባ ሂደት አስቀረው። የአሜሪካ ሀብት ይቀራል። በምድር ያለው ውርስ ይቀራል። ነገር ግን ከዚህ በላይ የሆነውን ሀብት ነው ትልቁን መንገድን መንገድም እውነትም ሕይወትም እኔ ነኝ ያለውን ክርስቶስ ኢየሱስን አውርሰውን ሄዱ። አቤት እንዲያው ያልታደልን ሆነን ነው እንጂ እንዴት አይነት ቢረቀቀ የመንፈስ ቅዱስ ብስለት ያለው እምነት ቢኖር ነው እነዚያ ሁሉ ብርሃና መጽሐፍት ሲጻፉ ቅዱሳን ለመታሰቢያ ሲንጋጉ ሲጠቀሱ ሲታሰቡ ከልድግል ማርያም ጀምሮ አንድም እንኳ ከክርስቶስ ጋር ይስተካከላል ተብሎ ሳይጻፍ መዳን በሱ ብቻ እንደሆነ ነቢያቱ፣ ሐዋርያቱ፣ ጻድቃን፣ ሰማይታቱ የእሱ ባለሟሎች እንደሆኑ በራሳቸው ብራና፣ በራሳቸው ቀለም፣ በራሳቸው ብር የአንድነቱን፣ የሶስትነቱን፣ የአዲስ ኪዳኑን፣ የብሉይ ኪዳኑን፣ የክርስትናውን እምነት፣ የዝማሬውን ምኑ ዳንሳው እንዲህ ያለውን ሰማያዊ ሀብት አውርሰውን ሄዱ። ይሄ ቅዳሴ ዝም ብሎ የተገኘ የሞኝነት አይደለም። ሰማያዊ ሀብት ነው፣ ልንወርሰው ይገባል። ከአባቶቻችን ልንረከበው ይገባል። የጀመርነውን መቀጠል አለብን። ሰማያዊውን እግዚአብሔርን፣ ክርስቶስ ኢየሱስን እስከ በረከቱ ከያዝነው ታላላቅ ፍሬዎች ነገጧት ኢትዮጵያ ውስጥ ይዘረጋሉ። ካምፓኒዎች ይቋቋማሉ። የሚቀረን ነገር አይኖርም። አይጠቅምም ቀሪ ነው እንጂ ሁሉም ነገር ሊሰጠን ይችላል። ይሄ ምንም ሊያሳፍረን አይገባም። የሚያሳፍር የነበረው ልክ እንደዚህ ሀገር ታሪክ ሳይኖር ዝም ብሎ ትናንት የተፈጠረ ታሪክ ለቀማ። የሚያሳፍር የነበረው እግዚአብሔር ሳይኖረን ለአይጥም ስንንበረከክ እንደ፣ ይገርማል። እንዲያው ቆዳቸው ቀይ የሆኑ እንደው ሲያዩዋቸው አሜሪካን ይስተካከላሉ የሚባሉ ሀገሮች አይጥ ያመልካሉ። በቴሌቪዥን አንድ ስም አንድ ቀን ስመለከት አንድ ትልቅ ገንዳ ውስጥ ወተት ሞልቷል። በኋላ እንደው ሲለቀቁ እነዚህ አይጦች እንዳለ ያን ወተት መጥተው ይጠጣሉ። ወተቱን ሲጠጡ እነዚያ እንደ ቄሶች የሚመስሉ ሽማግሌዎች አሉ። ሁሉም ያን ወተቱን እየሄደ ግንባሩ፣ እየሄደ ግንባሩ፣ እየሄደ ግንባሩ፣ ለምን አምላክ ብለው አምነዋል። በዚያ ያመልካሉ። እኛ ግን ያን አይደለም ስንስመው ያን ደሙን ቆስሉን እያስታወስ መስቀሉን እምንጠጣው በስሙ የተባረከውን ጸበሉን በእውነት ከአንዳንዶች ባለማወቅ ወደ ጠንቋይ ከሚሄዱ፣ በዛብ ስር ደም ከሚያፈሱ፣ ከአንዳንድ አላዋቂዎች በቀር በማዕከላዊ መንግስት በኢትዮጵያ ታሪክ የትኛው ጣዖት ነው የተመለከው? የሰለጠነችው ሮም ጣዖትን ምስልን ስታመልክ፣ የሰለጠነችው ግሪክ ምስልን ስታመልክ፣ በሙሉ የሰለጠኑ ሀገሮች ምስልን፣ ጣዖትን፣ ሰይጣንን እስካሁን ድረስ አይጥን ሲያመልኩ

ቀሳውስት እጆቻችሁን አንሱ ሲል ምን ማለት እንደሆነ በሰፊው ተነጋግረናል። ሁለተኛው ለኃጢአት ስሬት ስለፈሰሰው ደሙ፣ ስለተቆረሰው ስጋው፣ ስለ መታሰቢያነቱ፣ ስለ አላማው ተነጋግረናል። ሶስተኛው ሶስት ጊዜ አሜን አሜን ብለን እናዜማለን። ሶስት ጊዜ አሜን ለምንለው ለምን እንደሆነ፣ አሜን የሚለው ቃል ለምን እንዳልተለወጠ፣ የአንድነቱ የሶስትነቱ መታሰቢያ መሆኑን ተነጋግረናል። አራተኛውና የመጨረሻው እንግዲህ ሀበነ የሚለውን በዜማም አይተናል። ንባቡን አይተናል። እያንዳንዱ ንባብ ለመተንተን ጊዜ አይበቃንም። ያቺ ጵርስፎራ ማለት በዚህ በመስዋዕቱ ካንዱ ስንካፈል አንድ አድርገን ለማለት እንደሆነ አይተናል። እንግዲህ አንዲት ቤተ ክርስቲያን፣ አንዲት ጥምቀት፣ አንዲት እምነት ነው የሰጠን እሷን እስከ መጨረሻው የምንይዝበትን ኃይል፣ አንዲት ሀገር ነው የሰጠን በእውነቱ ያችን ሀገር በቸርነቱ የምንጠቀምበትን ሰማያዊ በረከትና ኃይል እንዲያደለን ቅዱስ ፈቃዱ ይሆንልን። የዛሬ ሳምንት ያገናኘን እግዚአብሔር ተመሰግነ። በዚህ በቁጥር ሰባት የትምህርት ካሴት ውስጥ ጥቂት ጥያቄዎችን ለማንሳት እንሞክራለን። ለማስታወስ ያህል ነው። ከተማርነው ውስጥ አንደኛው ጥያቄ ዲያቆኑ አንስኡ እደዊክሙ ቀሳውስት ማለት ቀሳውስት እጆቻችሁን አንሱ ይላል። ቀሳውስት እጆቻችሁን አንሱ ሲል ምን ማለቱ ነው? በተለይም እጆቻቸውን ማንሳት ያለባቸው ቄሶች ሁሉም ናቸው ወይስ ስንቶቹ ናቸው? ከቀዳሾች ውስጥ በምንና በምን ሙያ የተመደቡት ናቸው እጆቻቸውን የሚያነሱት?